በኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በሁለት ነጥብ አራት ቢሊዮን ብር ወጪ ለሚገነባ ሆስፒታል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሠረት ድንጋይ አኑረዋል። ሆስፒታሉ ከሚሰጠው የላቀ የህክምና አገልግሎት በላይ ወጣት ኢትዮጵያውያን ሐኪሞችን በማሰልጠኑ ላይ እንዲያተኩርም አሳስበዋል። የሆስፒታሉ ዓላማ በዓለም አቀፍ ደረጃ የህክምና አገልግሎት በጥራት መስጠት እንደሚሆንም ተገልጿል። መለስካቸው አመሃ ዝርዝር አለው። በአዲስ አበባ ከተማ በቦሌ ክፍለ ከተማ አያት አካባቢ በ150 ሺህ ካሬ ሜትር ላይ እንደሚያርፍ የሚጠበቀው ይህ መስራቾቹ የህክምና ከተማ ብለው የሰየሙት የህክምና ማዕከል የመጀመሪያ ምዕራፍ ግንባታው 110 ሚሊዮን የአሜሪካ ዶላር ይፈጃል፣ ሁለት ነጥብ አራት ቢሊዮን ብር መሆኑ ነው። ዛሬ ረፋዱ ላይ ለግንባታው የመሰረት ድንጋይ ያኖሩት የኢትዮጵያው ጠቅላይ ሚኒስትር አቶ ሀይለማርያም ደሳለኝ በሥነ ስርዓቱ ላይ ባደረጉት ንግግር ሆስፒታሉ እያደገች ሄዳለች ላሏት አዲስ አበባም ሆነ ለጠቅላላ ሀገሪቱ የሚሰጠውን ከፍተኛ ጥቅም ጠቁመዋል። ከዚህ በተጨማሪና ላቅ ያለ ጥቅም ይሰጣል ብለው የሚገምቱት በሀገሪቱ እየተስፋፉ በሚገኙት የሕክምና ትምህርት ቤቶች ውስጥ ለሚማሩት ወጣት ሐኪሞች የሚሰጠው ትሩፋት ነው። እኔ ከዚህ ሆስፒታል በላይ በየተቋሞቹ ወይም በሜዲካል ስኩልስ የሚሰጧቸው ትምህርቶች የሪሰርች ወረቀቶችን የሚያዩበት ከዛም አልፎ በቅርብ የሚደግፉበት ሁኔታ እና ምርጥና ጥሩ ሙያ ይዘው የሚወጡ ዶክተሮች እንዲኖሩ ማድረግ ስራ ላይ ከፍተኛ አስተዋጽኦ ልታበረክቱ እንደምትችሉ ከዚህ በፊትም ተወያይተናል። አሁንም ከሆስፒታሉ በላይ ትልቁ ተልእኳችሁ ይሄ ይሆናል የሚል እምነት አለኝ። ስለዚህም ሜዲካል ስኩሎቻችን ተገቢው ክህሎት ያላቸውና ብቃት ያላቸው እንዲሆኑ ለማድረግ ያላሰለሰ ጥረት እንድታደርጉ በኢፌድሪ መንግስትና በራሴ ስም አደራ ልላችሁ እፈልጋለሁ። በአስራ ሁለት ትውልድ ኢትዮጵያውያን ሐኪሞች ሀሳቡ እንደተጠነሰሰ ያስታወሱት የኢትዮ አሜሪካ ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር ቦርድ ሊቀመንበር ዶክተር ግርማ ተፈራ ስብስቡን ማለትም ዛሬ ከሁለት መቶ ሀምሳ በላይ ሐኪሞችን ያቀፈውን በአንድነት የያዘው የዓላማው ግልጽነት ነው ይላሉ። በሀገራችን ውስጥ በከፍተኛ ደረጃ ጥራት ባለው ሁኔታ በኢንተርናሽናል ደረጃ የተሞገሰ ሆስፒታል መስራትና በተለይ በተለይ ውጭ ሄደው ሕክምና ፍለጋ ተንከራተው የሚመጡ ወገኖቻችንና ዘመዶቻችንን የሚረዳ ግለሰቦች አገራቸውን እንዲታከሙ የሚችሉበትን ሆስፒታል መፍጠር ዋናው ዓላማችንና ሁሉ ሰው የሚያምንበት የጋራ ዓላማችን መሆኑ አሰባስቦናል። የፕሮጀክቱ ዋና ስራ አስፈጻሚና አማካሪ አቶ መላኩ ንጉሴን ከሥነ ስርዓቱ ፍጻሜ በኋላ ይህ የህክምና ማዕከል የሚያመጣው ወይንም የሚጨምረው አዲስ ዋጋ ምንድን ነው ብዬ ጠይቂያቸው ነበረ። ምንድን ነው? የእኛ ኢንተርናሽናል ስታንዳርድ ነው ማለት አሁን ለምሳሌ የውጭ ሀገር ዲፕሎማትና ዜጋ እዚህ ሀገር ያለ ከታመመ ውጭ ሀገር ሄዶ ነው የሚታከመው፣ እዚህ ሀገር አይታከምም። ለምንድን ነው የዚህ ሀገር የሚሰጠው ህክምና ኢንተርናሽናል ስታንዳርድ አይደለም ብሎ ነው እንግዲህ የሚታወቀው። እና እኛ የምንሰራው ኢንተርናሽናል ስታንዳርድ ነው ብለን ነው። በሥነ ስርዓቱ ወቅት የተሰራጩ መረጃዎች እንደሚያመለክቱት ይህ የመጀመሪያው ግንባታ ዋናውን ድርሻ ይይዛል። ሁሉም አይነት ምርመራዎች የሚካሄዱበት ሦስት መቶ አልጋዎች ስምንት የቀዶ ህክምና ክፍሎች ሁለት ካቴተራይዜሽን ላቦራቶሪዎች ሰማንያ ማማከሪያ ክፍሎች ያሉት የተመላላሽ ህክምና መስጫ ህንፃና የካንሰር ምርመራ ማዕከል ያለው ዘመናዊ ሆስፒታል ነው መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ